የዓለም ጤና ድርጅት ዋና መስሪያ ቤት በሚገኝበት በጀኔቫም በአየር ንብረት አያያዝና በአካባቢ የአየር ጠባይ ለውጥ ላይ ትኩረት በሚያደርገው ጉባኤ የጤና አጠባበቅ ክብካቤንና ጥበቃን ማዕከል ያደረጉ ጠንካራ እርምጃዎች እንዲወሰዱ ሲል ጥሪ ያሰማበትን መግለጫ አውጥቷል። ሊዛ ሽላይን ከጀኔቫ ያጠናቀረችውን ዘገባ ዝርዝር አሉላ ከበደ ያቀርበዋል። ማሪያ ኒያራ የዓለም የጤና ድርጅት የህብረተሰብ ጤና አጠባበቅና የአየር ንብረት ጉዳዮች ዲሬክተር ናቸው። በከባቢ የአየር ጠባይ ለውጥ ዙሪያ የሚደረሱ ዓለም አቀፍ ስምምነቶችን በአየር ንብረት አያያዝና ዘላቂ ልማትን ብቻ የሚመለከቱ ጉዳዮች አድርጎ ማሰብ ስህተት ነው ይላሉ። ስለ እነዚህ ጉዳዮች መሆኑ ጥርጥር የለውም፣ ነገር ግን ስለ ጤናም ጭምር ነው። ለእኛ ፓሪስ ላይ የሚፈረመው የስምምነት ሰነድ በህብረተሰብ ጤና አጠባበቅ ላይ የሚደረስ ስምምነት ነው። የተዋጣለት ከሆነም በክፍለ ዘመኑ የህብረተሰብ ጤና አጠባበቅን አስመልክቶ ከተደረሱ ስምምነቶች ሁሉ ዋናውና እጅግ አስፈላጊው ነው የሚሆነው። ወደ ከባቢ አየር የሚተኑ በካይ ጋሶችን መጠን በመቀነስ የሰው ልጆችን ጤንነት በማረጋገጥ እጅግ ከፍተኛ ጠቀሜታ የሚገኝ መሆኑን የዓለሙ ጤና ድርጅት አመልክቷል። በድርጅቱ የከባቢ አየር ለውጥ ጉዳዮችን የሚመለከተው ቡድን መሪና ተመራማሪ ዲያርሚድ ካምፔል ሌንድረም እንደ ጥቁር የካርቦን ጋስ የመሳሰሉ አጭር ዕድሜ ያላቸው በካይ ንጥረ ነገሮችን መጠን በመቀነስ ብቻ የገነነ የጤና ጥቅም ይገኛል ነው የሚሉት measures that would counter short-lived climate pollutants would save about 2.5 million, 2.4 million አጭር እድሜ ያላቸውን የከባቢ አየር በካይ ንጥረ ነገሮችን መጠን መቀነስ የሚያስችሉ እርምጃዎችን በመውሰድ የዓለምን ግለት በግማሽ ሴንቲግሬድ ዝቅ እንዲል በማድረግ እንደ አውሮፓውያን ዘመን አቆጣጠር በ2030 ዓ ም ቁጥሩ እስከ 2 ሚሊዮን 400 ሺህ የሚደርስ ሰው ህይወት በአመት ማትረፍ ይቻላል። ከዚህ ውጭ ግን መቅደም ያለበት ክርክር በጤና ላይ የሚያተኩረው ነው። ብክለትን ለመቀነስ የሚያግዙ የኃይል ምንጮችን በመጠቀም ያን ሁሉ ሕይወት ማዳን ይቻላልና። እንደ ዓለም የጤና ድርጅት እምነት የዓለማችንን የአየር ሙቀት የሚለውጡ ሁኔታዎች በድሃና ባለጸጋ አገሮች የጤና አያያዝ ዙሪያ ያለውን የሰፋ ልዩነትም ስለ ማባባሳቸው ጭምር ተጨባጭ መረጃ አለ ነው የሚለው። ይሁንና የጉዳቱ መጠን ይለያይ እንጂ ችግሩ በሁሉም ላይ የሚያደርሰው የጤና ጉዳት ስለመኖሩ ጥርጥር የለውም ብሏል። የመንግስታቱ የጤና ድርጅት ከፓሪሱ ዓለም አቀፍ ጉባኤ አስቀድሞ በትላንትና ዕለት ባወጣው በዚህ ዘገባው